የኢህአደግን ስራ አስፈጻሚ ኮሚቴና የምክር ቤቱንም ውይይት አስመልክቶ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገሪቱ የመንግስት መገናኛ ብዙሀን ማብራሪያና መግለጫዎችን ሰጥተው ነበረ። መለስካቸው አመሀ መስመር ላይ ነው ያለው። ስለ አጠቃላይ መግለጫው ይዘትና ተጨማሪ ጉዳዮች ዝርዝር ሪፖርት ይሰጠናል። መለስካቸው፣ እንደምን አመሸህ አለህ? እንዴት አመሸ፣ ሰለሞን? አለሁ። እስቲ ስለ ዛሬው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መግለጫ አጠቃላይ ይዘት አብራራልኝ። ዛሬ ጠቅላይ ሚኒስትሩ ለመገናኛ ብዙሀን በተለይ ለኢቢሲ በሰጡት መግለጫ ዋናው ይዘቱ መግለጫው በሁለቱ የኢህአዴግ አመራር አካላት ማለት ነው በስራ አስፈጻሚ ኮሚቴና በማዕከላዊ ምክር ቤቱ በተካሄዱ ስብሰባዎች ላይ የተነሱ ዋና ዋና ጉዳዮችን ማብራሪያት ላይ የተኮረ ነበረ። ጠቅላይ ሚኒስትሩ በዚሁ በዛሬ መግለጫቸው ላይ ስለ መንግስቱ አነሳስና አሁን ስላለው ሁኔታ የተናገሯቸው ቃላት ነበሩ፣ ቀንጨብ አድርገን እንስማ። ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እናም ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በ ግልጽነት ሳይደባበቅ ሳንሸፋፍን ተወያይተን ይህንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አተያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበትን ሁኔታ ማመቻቸት፣ ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው። መለስካቸው፣ እስቲ ወደ አንተ ልመለስና ጠቅላይ ሚኒስትሩ ይሄንን ካሉ በኋላ ያነሷቸው ዋና ዋና ነጥቦች ምንድን ናቸው? ጠቅላይ ሚኒስትሩ በኦሮሚያና በአማራ ክልል ለተፈጠሩ ችግሮች መንስኤ በሶስት ዋና ዋና ምክንያቶች ከፍለዋቸዋል። ከነሷቸው ጉዳዮች መካከል በወቅቱ መፈታት ሳይችሉ ቆይተዋል ስላሏቸው የማንነትና የድንበር ጥያቄዎች ዘርዘር አድርገው ተናግረዋል። በተለይ የሚነሱ ግጭቶችን በተመለከተ ደግሞ ለእኩይ ተግባራት ለመጠቀም የሚፈልጉ እንዳሉ የውጭና የቆዩ የሀገራችን ጠላቶች ናቸው ያሏቸው ግጭቶችን አላማቸው እንደሚጠቀሙባቸው የተናገሩትም ነበረ። እስቲ ይህን እንስማ። በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩን ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያ አይችልም። እንግዲህ ጠቅላይ ሚኒስትሩ በነገር ላይ እንግዲህ በአመዛኙ የዚህን የሁለቱን አመራር አካላት የተናገሩባቸውን መሰረታዊ ናቸው ባሏቸው እና ወቅታዊ ችግሩን ያባብሳሉ ሲሉ ካሁላቸዋልና ሀገሪቱ አስመዝግበዋለች ባሉት ፈጣን እድገት ሁሉም ተፈታሚ ለማድረግ ና መሰረታዊ ናቸው ብለው ያሳዩቸው ናቸው። በአመራሩ የሚገለጹ ህዝባ ኃላፊነትን በቁርጠኝነት አለመወጣት ብሎ ሌላው ሁለተኛውን ወቅታ ነው እና ቅድም ያነሳ ነው መፍታት የነበረባቸው የማንነትና የድንበር ጥያቄዎች አፈታዊ ምላሽ አለመስጠት ዋና ዋና ችግሮቻችን ናቸው ብለው ነበረ። ለምሳሌ የወልቃየትን ጉዳይ አንስተው በዚህ ጉዳይ ላይ የማንነትና የድንበር ጥያቄዎች ሲነሱ አስቀድመው ይህን በጊዜውና በወቅት መፍታት አለባቸው ብለው ያሏቸው አመራሮቹ፣ ከፍተኛ አመራሮቹ ናቸው፣ ምረቱ ክልሎች ናቸው ያሉት። ለዚህም ተጠያቂዎቹ እነሱ ናቸው ብለዋል። ለማንኛውም እንግዲህ በአሁኑ ጊዜ ለተፈጠረው በየቦታው ለሚፈጠሩ ግጭቶች ወይም ይህንን ግጭት መነሻ አድርገው ከሕግ ውጭ ይሰራሉ ወይም ይፈጽማሉ የሚባሉ ሰዎችን ወይም አካላትን ከሕግ ህግ ማስከበር አለብኝ ብለዋል። ቅድም እንደሰማ ነው። ስለዚህም ጠቅላይ ሚኒስትሩ በዚሁ ዕለት የህግ ማለትም የበላይነት የህግ የበላይነትን ለማስከበር ለጸጥታ ኃይሎች ትእዛዝ መስጠታቸውንም ተናግረዋል። መለስካቸው ከዚህ በፊት እንደ ተለመደው ከሆነ ጠቅላይ ሚኒስትሩ ለሀገር ውስጥ መገናኛ ብዙሀን መግለጫ ከሰጡ በኋላ የውጭ መገናኛ ብዙሀንን ደግሞ ብቻቸውን የሚጋብዙባቸው ብዙ አጋጣሚዎች ነበሩና ለውጭ መገናኛ ብዙሀን ጋዜጠኞች የተያዘ መርሃ ግብር አለ እስካሁን ድረስ የምታውቀው? እስካሁን ድረስ የማውቀው የለም። ቅድምም ወደ መንግስት ኮሚኒኬሽን ጉዳዮች ተዘደውዬ ጉዳዩን እነሱን እንደማያውቁት የነገሩኝ። አመሰግናለሁ መለስካቸው ለዘገባ ደህና እምሽ። በጣም አመሰግናለሁ። ደህና እምሽ።